ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ቪ መሰናደው ጀምሯል። ለምሽቱ ያዝናችሁን እናስታውቃችሁ። ኮቪድ በኋላ እሱን ተያይዞ የመጡ ብዙ የጤና እክሎች፣ ድካም ሊሆን ይችላል፣ የእንቅልፍ ችግር ሊሆን ይችላል፣ የመተንፈሻ አካላት ችግር፣ የመርሳት የማስታወስ ችግር፣ የጭንቀት የድባቴ፣ ብዙ አይነት ነገሮች ከዚህ በፊት ያልታወቁ አሁን ከረዥም የኮቪድ ዘመን በኋላ በምሽቱ በአእምሮ ጤና ዙሪያ ዘገባለን አብይ ጉዳያችን ነው። ሌሎች ጥንቅሮችንም ይዘናል። የደንገረመው የምሽቱን መሰናዶ በመምራት ብርሃን ኃይሉ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ የዲጂታልና እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ይህ የያዝ ነው የአውሮፓውያኑ የግንቦት ወር ለዓለም የአይምሮ ጤና ግንዛቤ ማስጨበጫነት የተመረጠ ወር ነው። ይህንንም ምክንያት በማድረግ ሐኪሞውን ይጠይቁ በተሰኘው መርሃ ግብሩ አሉላ ከበደ በዓለም ዙሪያ የሚታዩ ምስቅልቅሎች ለአይምሮ ጤና ሁከቶች ማሻቀብና ለህመሞች መባባስ ተጨማሪ ምክንያት መሆናቸው የተገለጸበትን የተመለከተ ውይይት አሰናቷል። ውይይቱ ተከታታይ ነው የሚሆነው በተከታታይ ሰምንቶች ወደ እናንተ የምናደርሳቸው ይሆናል። ለዛሬ ግን ዶክተር ተሾመ ሽብሬ የአይምሮ ሐኪም እንዲሁም ደግሞ በካናዳው የዳል ሀውስ ዩኒቨርሲቲ የአእምሮ ሕክምና መምህርና ተመራማሪ ሲሆኑ ፕሮፌሰር ዮናስ እንዳለገዳ ደግሞ የነርቭና የአእምሮ ሐኪም ናቸው። እንዲሁም ደግሞ በባሮ የነርቭ ሕክምና ተቋም መምህርና ተመራማሪ ናቸው። ሁለቱን አግኝቶ አነጋግሮ ያሰናዳው ዘገባ በመቀጠል ይቀርባል። ዶክተር ተሾመ ሽብሬና ፕሮፌሰር ዮናስ እንዳለገዳ በቅድሚያ ለጊዜያቸው አመሰግናለሁ የዓለም የአእምሮ ጤና ግንዛቤ ማስጨበጫ ወርን ምክንያት በማድረግ ነው የምንወያየው በተለይ በዓለም ዙሪያ የበረቱ ቀውሶች በሚታይበት ችግሮቹ በጠኑባቸውና በብዙ መንገድም በተራቁቱ አካባቢዎች በግለሰቦችና በማህበረሰቦች ላይ የሚያደርሱትን ተጽዕኖ በመገምገም ብንጀምር በዓለም ዙሪያ በርካታ ቀውሶች የሚታዩበት ጊዜ ላይ ነው ያለ ነው። ግጭቶች ተበራክተዋል። የሚሊዮኖች መፈናቀል የዘወትር ገጠመኝ የሆነበት ሰዎች ሕይወት የሚጠፋባቸው የኑሮ ሁኔታን ጨምሮ ለአእምሮ ጭንቀት የሚዳርጉ የበረቱ ሁኔታዎች እየከፉ በሄዱበት በነኚህ ድሀ ሀገራት ያሉ ግለሰቦችና ማህበረሰቦች ለምን አይነት የአእምሮ ውከቶች ይጋለጡ ይሆን? ከሩቅ ልጀምር። ዶክተር ሾመ ከርሶ ልጀምርና ወደ ፕሮፌሰር ናስ ያለው አሉላ እንዳልከው አሁን በዚህ ጊዜ በዓለም ሁሉ ላይ ያለው የማህበራዊ ቀውስ እና ያ ደግሞ ሊያስከትል የሚችለው የስነ ልቦና ቀውስ እጅግ በጣም ከፍተኛ ነው። እንደምናውቀው አብዛኛው የአይምሮ ህመሞች በእነዚህ ቀውሶች የመባባስ ወይም ደግሞ እነዚህ ነገሮች አጋላጭ ከምንላቸው ነገሮች ውስጥ ናቸው። አዳዲሶች ደግሞ አሁን አንተ እንደጠቀስካቸው ያሉ ነገሮች በሚመጡበት ጊዜ ያለውን ችግር ድርብ ድርብርብ እንደሚያደርጉ ምንም ጥርጥር የለም። እንግዲህ ጥናቶች ተሰርተው በኋላ የእነዚህ ሁሉ ነገሮች ውጤት ምንድን ነው? ምን ላይ ደረሰ? የሚል ባንደርሱም ግን የታወቁ ብዙ ነገሮች አሉ። ለምሳሌ ኮቪድ ከመምጣቱ በፊት ያልነበሩ፣ ኮቪድ ከመጣ በኋላ አሁን የምናያቸው ብዙ አይነት ነገሮች አሉ። ኮቪድ እንደ ወረርሽኝ ሆኖ መጥቶ ብዙ ሰው መጎዳቱ፣ መታመሙ፣ ህይወት መጥፋት ብቻ ሳይሆን ከኮቪድ በኋላ እሱን ተያይዞ የመጡ ብዙ የጤና እክሎች ድካም ሊሆን ይችላል። የእንቅልፍ ችግር ሊሆን ይችላል። የመተንፈሻ አካላት ችግር፣ የመርሳት የማስታወስ ችግር፣ የጭንቀት የድባሴ ብዙ አይነት ነገሮች ከዚህ በፊት ያልታወቁ አሁን ከረዥም የኮቪድ መን በኋላ። ይህን እንደ ምሳሌ ብንወስድ ዛሬ እየተከሰቱ ያሉት ወይም በቅርብ ዓመታት የተከሰቱ ብዙ ነገሮች በአእምሮ ላይ የሚያደርጉ ጫና ከፍተኛ መሆኑን የሚያስረዳ ነገር ይመስለኛል። እና በጣም ድርብ እና ድርብ የሆነ ችግር በሰዎች አይምሮ እና በማህበረሰብ ላይ ያመጣል። አመሰግናለሁ ፕሮፌሰር ዮናስ ወደ እርስ ሲሻገር በዚህ በዩናይት ስቴትስ በወጣቶች ላይ የበረከተ የመጣ የአእምሮ ጤና ሁከት ራስን የማጥፋት ሙከራና ራስን የማጥፋት ድረስ የሚታየው በከፍተኛ ደረጃ መጨመሩ ተመልክቷል። ቀደም ብዬ ካነሷቸው ተደራራቢ ችግሮች ጋር እርሶ ያሉበትን ዩናይት ስቴትስም በዓለም ደረጃም ይልቁንም ደግሞ እንደ ኢትዮጵያ ባሉ ሀገሮች ካሉ ችግሮችም ጋር ቢያዛምዱልን። እሺ፣ አመሰግናለሁ። ዶክተር ተሾመ እንዳለው ይሄ በየቦታው ያሉ ግጭቶች አሰቃቂ ግጭቶች በተለይ ለአእምሮ ህመም ተጋላጭ ያደርገናል። ሌላው አሁን የተለይ የሚያደርገው በአሁኑ ዘመን በቪዲዮ የተደገፈ አሰቃቂ ነገሮች በአጭር ጊዜ ውስጥ ለብዙ የዓለም ክፍል መሰራጨት የሚችልበት ዘመን ላይ ነው። ለምሳሌ ያክል አሁን ከዚህ በፊት ቻይና ውስጥ ግሬት ሊፕ ፎርዋርድ የሚባለው ዘመን ሀያ ሚሊዮን ህዝብ ሞተ ይባላል። ግን ያን ጊዜ እንደዚህ እንዳሁኑ ሶሻል ሚዲያ የለም። ሰው ተርቦ እና ተሰቃይቶ ሲሞት የሚያሳይ ነገር የለም። አሁን ግን አንድ ቦታ አንድ ችግር ካለ፣ ውጊያም ካለ ሰው በጥይት ተመቶ ተንፈራፍሮ ሲሞት ሁሉ ቪዲዮ መሰራጨት የሚችልበት ዘ ጊዜ አለ እና ይሄ ለአእምሮ ህመም ተጋላጭነቱን በፈረንጆቹ ትራውማቲክ ስትረስ የሚባለውን ለዛ ሊያጋልጥ ይችላል እና ከፍተኛ ችግሮች አሉ፣ በየቦታው። የአሁኑን ዘመን የእኛን ዘመን የሚለየውን በአጭር ጊዜ ውስጥ በቀላሉ በኦድ በድምፅ በቪዲዮ የተቀነባበረ መረጃ ከተምታታ መረጃ ጭምር ተቀላቅሎ ይተላለፋል በቀላሉ እና ይሄ በተለይ ወጣቶች ይህንም ኢንፎርሜሽን በቀላሉ መዝነው እና አንጥሮ መውሰድ ለሚያስቸግራቸው ተላይ የእድሜ ክልል ስላሉ ሰዎች ይሄ ከፍተኛ ተጽዕኖ ሊያመጣ ይችላሉ እየገምታለሁ እና ሁለቱንም አንደኛው አድቨርስ ኢቨንት የምንለውን ከባድ ፈተና ችግሮች፣ ሰው ሲገደል፣ ሲቃጠል ከፍተኛ የሆነ ሰቆቃ እንደዚህ በአጭር ጊዜ ውስጥ መተላለፋቸው ብዙ ሰው የሚያዩበት ዘመን ላይ መሆናችን አይንክ ይ የበለጠ ችግሩን አወሳስቦታል፣ እገምታለሁ። መልካም ፕሮፌሰር ዮናስ ከእርሶ ልጀምርና አሁን ደግሞ ወደ ዶክተር ተሾመ አልፋ አለው ላለፉት በርካታ ዓመታት ያደረጋችኋቸው ጥናቶችና ምርምሮች ይበልጥ የሚያተኩሩባቸውን ሁኔታዎች የሚመለከቱ ጭብጦች ብንመረምር በእርሶ በኩል ፕሮፌሰር ዮናስ ብዙ ጥናቶች እንዳደረጋችሁ ተረድቻ ለው ሰፋ ያለውን አንዱን የወሰድኩ ነው ይበልጡንም አልዛይመር ከተሰኘው የአእምሮ ጤና እውከት ጋር የተያዙ የማስታወስ ችሎታንና የአእምሮን የማሰላሰል ብቃት የሚያውቀውን የሕመም አይነት የሚመለከቱ መጠነ ሰፊ ጥናቶች አካሂደዋል። በዓለም ዙሪያ አሁን ያለውን ቀደም ብለን ያነሳነውን የአእምሮ ጤና እውከት፣ የአእምሮ ጤና ግንዛቤና የሕክምና ሁኔታ በተለይ እነኚህ ቁልፍ ቁልፍ ጥናት የምታደረጉባቸው የምርምር ዘርፎች አንፃርስ እንዴት ያዛምዱታል፣ ፕሮፌሰር ዮናስ? እንግዲህ በምንሰራው ጥናት ብዙዎቹ ችግሮች ከእድሜ ጋር ተያይዞ ነው የሚመጣው። እና እንደምታውቀው አሜሪካም፣ ካናዳም፣ የኢትዮጵያም አማካይ እድሜ ሰው ልጅ በአማካይ የሚኖረው እድሜ በጊዜው እየጨመረው ሄዷል። እድሜ እየጨመረ ሲመጣ ደግሞ ሁሉም የሰውነት አካል ውስጥ መገጣጠሚያ ላይ፣ በጥንት ላይ፣ ልብ ላይ፣ በአንጎል ላይ ለውጦች አሉ እድሜ ተከትሎ እና ይህን እድሜ ተከትሎ የሚመጣው ለውጥ በተለይ አንጎል ውስጥ አንዳንዶች ላይ በጣም ተባብሶ ሊታይ ይችላል እና ይህንን እንዲባባስ የሚያደርገው ደግሞ በተለይ አንዳንድ ፕሮቲን፣ ነርቭ ሴሎችን ሊጎዱ የሚችሉ ነገሮች አንጎል ውስጥ ይጠራቀማሉ እና ያ ለመጃጀት በሽታ በተለይ እንደ አልዛሀመር ላለው ያጋልጠናል ማለት ነው እና ይሄ በመጠኑም ቢሆን አንዳንድ ነገር መርሳት ለምሳሌ አንድ ሰው ቁልፍ ኪና ቁልፍ የት ጋር እንዳስቀመጠ ቢረሳ እሱ ብዙ ክብደት አንሰጠውም። ያ ልበቢስነት አይነት ነው የሚያ ነገር ግን አንድ ሰው ከዋሽንግ ሲ ኢትዮጵያ የሚሄድ አውሮፕላን በረራ ተነገ ወዲያ ያኖሩት ያንን ቢረሳ ያንን ነው እንግዲህ እንደ ትክክለኛ የመርሳት በሽታ የምናየው እና እሱንም ለይተን ማወቅ ያስፈልጋል እና ይሄ እንግዲህ በአሁኑ ዘመን ጥናቱ እየጨመረ እያወቀን በመጣን ቁጥር አንድ ሰው በሰባ አምስት አመቱ ላይ የመጃጀት በሽታ የመርሳት በሽታ ክልክ ያለፈ ዝሃይመር የሚባለው በሽታ ቢይዘው፣ አሁን የሚታየው ይሄ ፕሮቲን መጣ የጀመረው ምናልባት ከ ሀያ እስከ ሀያ አምስት አመት በፊት ባለው ነው። ስለዚህ አንዱ እኛ የምናጠናው ምናልባት አንድ ሰው በእርስ ዓመት ወይም ከሰባ ዓመት ጀምሮ ሁለቱን መቱ ይጸናል በየቀኑ እንዲ ትንሽ መንቀሳቀስ ቢጀምር ይሄንን የመጃጀት በሽታውን ወይም ከመጠን በላይ የመርሳት በሽታውን ማስቀረት ይቻላል ወይ የሚለውን ነው አንዱ ብናጠ ነው። ሌላው ደግሞ ግለሰቡ የሚበላበትን ጊዜ ለምሳሌ በቀን ሶስት ጊዜ በቀን አራት ጊዜ በቀን ሁለት ጊዜ በምግቦች መሀል ያለው ይሄ ኢንሱሊን የሚባለው ሆርሞን እሱ ከመርሳት በሽታ ጋር ያለውን ግንኙነትም እያጠናን ነው። ሌላው ደግሞ በጣም ኔጋቲቭ ኢሞሽን ከመጠን ያለፈ ድብርት ወይም ድባሴ በሽታ ወይም ሌሎች ነገሮች፣ እነዚህ የነርቭ ሰሎች የበለጠ እንዲከረክሱ ሊያደርግ ይችላሉ የሚለውንም እነዚህን ነገሮች እያጠናን ነው። ስለዚህ በአንድ በኩል ችግሮቹን መቀነስ፣ መከላከል የሚያስችሉ ነገሮችን ለመረዳት ለማወቅ እንሞክራለን። በሌላ በኩል ደግሞ ችግሩን እያባበሰ ሊሄድ የሚችሉ በተለይ በመጠኑ መቼም መደበር ያለ ነው። ከቀን ተቀን ግን ከልክ ያለፈ እንደው ከአልጋ መነሳት እስከሚከለክል ምንም መስራት የሚከለክል መንቀሳቀስ የሚከለክል የቤተሰብ አላዊ ነፍስነት ለመወጣት የሚከለክል አይነት ሲሆን እንደ ችግር እናያለን። ሁለቱንም ነው የምናጠናው እና አንድ አልዛመር በሽታ አሁን ብዙ ራሱ ምልክት ሳያሳይም የምናውቅበት ቴክኖሎጂ ላይ ደርስናል። አሁን እኔ በምሰራበት ቦታ አንዳንድ ሰዎች ለጥናት አንደኛ በአመላዊ ዲመጂ በሚለው ሁለተኛ ደግሞ ራሱ ከጀርባ ላይ ወስደን ከአንጎል ውስጥ የሚመጣውን ፈሳሽ ወስደን እዛ ውስጥ ያለውን ፕሮቲን በማጥናት ምንም ምልክት የሌላቸው ሰዎች ስልሳ ሰባ ሰማንያ አመት የሆኑ ውስጥ አንጎላቸው ውስጥ የአልዛይመር ፕሮቲን እንዳለ ማወቅ እንችላለን። አሁን ያንን እናዛለን በየቀኑ የዛሬ ሶስት አራት አመት ይሄ አሁን አልነበረም። አልነበረም። አልነበረም። ይሄ አዲስ ቴክኖሎጂ ነው እና ያ ምንድን ነው ጥቅሙ? ይሄ ወደፊት አንዳንድ መድኃኒቶችም ተለየ አንድ አመት በፊት ስራ ላይ የዋለ መድኃኒት አለ። እሱ ፕሮቲኑን ራሱ ታርጌት የሚያደርግ ነው እና ስለዚህ አይ ቲንክ ትንሽ ተስፋ አለ። እውነት ለመናገር ምናልባት እነዚህን የፕሮቲኑን አንገድ ውስጥ የሚጠራቀመውን ነገር በማከም መከላከል ወይም ብዙ እንዳይባባስ ለማድረግ የሚያስችል ወደዛ አቅጣጫ እየሄደን ነው እና ትንሽ ከዛሬ አመት ጋር ሲነዛዘር ዘንድሮ የተሻለ ተስፋ። የፕሮግራማችን ተከታታዮች ውይይቱ አልተቋጨም። በእንግሊዝኛው አጠራር ስኪዞፍሬኒያ የተባለውንና የሰዎችን የማሰላሰልና የማገናዘብ ችሎታ እንዲሁም ስሜትና የጠባይ መታወቅ የሚያስከትለውን በአጠቃላይ ህመምተኛው በዙሪያው ካሉ እውነታዎች ጋር የሚቆራረጥበትን የአእምሮ ጤና ሁከት የሚከስተውን በተመለከተ ዶክተር ተሾመ ሰፊ ጥናት ያደረጉበትን የህመም ሁኔታና የአእምሮ ጤና ግንዛቤን ጨምሮ ቀሪውን በተከታዩ ፕሮግራማችን ይዘን እንመልሳለን። ለአእምሮ ጤና ግንዛቤ የተሰጠው የአውሮፓውያኑ ወርሃ ግንቦት ተከታታይ ቅንብሮችም ይቀጥላሉ። ለአሁኑ እንግዶችን ፕሮፌሰር ዮናስ እንዳለገዳንና ዶክተር ተሾመ ሽብሬን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አሉላ ከበደና እንግዶቹን እናመሰግናለን። በቀጣይ ሳምንት እንግዲህ ይዘው ነው የምንመለስ ይሆናል። በዩናይትድ ስቴትስ ከፍተኛ የትምህርት ተቋማት ውስጥ ከእስራኤል ሀማስ ጦርነት ጋር በተገናኘ ተቃውሞች ተባብሰው ቀጥለዋል። አንዳንድ ተቃውሞች ደግሞ በፖሊሶችና ና በተማሪዎች መካከል ግብ ግብና ጸብን እያስከተሉ ነው። ምንም እንኳን ሁኔታው አደጋ ቢኖረውም የተማሪ ጋዜጠኞችና የዜና አውታሮች ሁኔታውን እየዘገቡ ይገኛሉ። ተከታዩ የሮቢን ገስ ዘገባ ይህንን ያስቃኝናል። የኒውዮርክ ከተማ ፖሊስ ከአስር ቀናት በፊት የኮሎምቢያ ዩኒቨርሲቲ ተማሪ ተቃዋሚዎችን አስሯል። ነገር ግን የፖሊስ ሰራዊቶቹ እርምጃ ከመውሰዳቸው በፊት ግቢውን ከተማሪ ጋዜጠኞች ለማጽዳት ሙከራ አድርገዋል። በዚህ የተነሳም ፖሊሶቹ ሃሚልተን አዳራሽ ተብሎ የሚታወቀውን አዳራሽ በመውረር በዛ ተቀምጠው የሚቃወሙ ተማሪዎች ከስፍራው ባባረሩበት ሰዓት ክስተቱን ለመዘገብ የተገኙት ጥቂት የተማሪ ጋዜጠኞች ብቻ እንደሆኑ ጋዜጠኞቹ ለአሜሪካ ድምጽ ገልጸዋል። ሜግ ሃንድ ቦስ፣ የኮሎምቢያ ዩኒቨርሲቲ ተማሪ የኒውዮርክ ፖሊስ በግቢው ውስጥ የነበሩትን የተማሪ ፕሬስ አባላትን ጨምሮ የፕሬሱ አባላትን ተደራሽነት በእጅጉ ገድቧል። ከሐሚልተን አዳራሽ ውጭ የነበሩ በርካታ አባላት ከግቢው ሙሉ በሙሉ ተወግደዋል። ይህ በጣም አስጨናቂ ነው፣ ምክንያቱም ስሜታዊ በሆኑ አካባቢዎች ውስጥ የሚወሰደውን የፖሊስ እርምጃ ለመመዝገብ ወይም ለመመልከት በስፍራው አልነበሩም። ቦስ እና ሌሎች የኮሎምቢያ ተማሪ ጋዜጠኞች የፕሬስ ነጻነት ተጥሷል ይላሉ። ቢሆ ስራቸው ደግሞ ሌሎችንም አነሳስቷል። ፍራንሲስካ ዋይልድ በጆርጅ ታውን ዩኒቨርሲቲ የጆርጅ ታውን ድምፅ የዜና መጽሄት ዋና አዘጋጅ ናት። ለእኛ ለጋዜጠኝነት ተማሪዎች በሙሉ ይፋዊ ታሪኮች መኖራቸውን መረዳታችን ጠቃሚ ነገር ነው ብዬ አስባለሁ። እሱንም ቢሆን በእኛ ዘገባዎች መገዳደር እንችላለን። በተለይም የኮሎምቢያ ዩኒቨርስቲ ራዲዮ የሚያስተላልፈውን በማድመጥ ማለት ነው። አንጻሩ በምዕራባዊ የአሜሪካ ግዛቶች በተነሱ አመጾች በካሊፎርኒያ የሚገኘውና ዩሲኤልኤ ተብሎ የሚጠራው የሎስ አንጀለስ ዩኒቨርሲቲ ፖሊስ ፍልስጤምን በመደገፍ በዩኒቨርሲቲው ግቢዎች ውስጥ ሰፍሮ ተቃውሞ ላይ የነበሩ ተማሪዎች ላይ እርምጃ ወስዷል። ፖሊስ የተማሪ ካምፖቹን ለማፍረስና ተቃዋሚዎችን ለመያዝ ወደ ውስጥ ሲገባ የተማሪ ጋዜጠኞች ግንባር ላይ ነበሩ። የተማሪዎቹ ጋዜጣ ቢያንስ አራት ዘጋቢዎቹ ባልታወቁ ታጣቂዎች ጥቃት ደርሶባቸዋል ሲል ዘግቧል። ጆርጅ ደተን በዩኒቨርሲቲው የቋንቋ ፕሮፌሰር ናቸው። ምን እያደረግኩት ያለው ነገር በተለይም አሁን ባለንበት ሰዓት የትምህርት ተቋማት ውስጥ ያሉ የተማሪ ጋዜጠኞች በግቢዎቻቸው ውስጥ ምን እየተከሰተ እንዳለ ለመምህራን እና ለተማሪዎች ወቅታዊ መረጃዎችን ለመስጠት ግልጽና ጥልቅ አስፈላጊነት እንዳለው የሚናገር ይመስለኛል። የተማሪ ጋዜጠኞች ደህንነት ዋነኛው አሳሳቢ ጉዳይ ነው የሚላሉ። አንዳንዶቹ ጥንድ ሆነው ሪፖርት እያደረጉ ሲሆን ሌሎች ተማሪዎች ደግሞ ትልቅ የፕሬስ መታወቂያ ምልክት ያለባቸውን አልባሳት ይጠቀማሉ። የተማሪ ጋዜጠኞቹ የዜና ሽፋንም ከፍተኛ ሙገሳን እያገኘ ነው። በአሜሪካ ጋዜጠኝነት የላቀ ውጤት ላስመዘገቡ ሽልማቶችን የሚሰጠው የፑሊትዘር ሽልማት ቦርድ የሀገሪቱ ተማሪ ጋዜጠኞች በግል ሆነው ተቃውሞውን ያለመታከት መዘገባቸውን እውቅና ሰጥቶታል። ተማሪዎቹ ተማሪ ጋዜጠኞች በበርበሬ ተረጭተው በጎማ ጥይት ተመተውና በዩኒቨርሲቲዎቹ ቅጣት እየደረሰባቸው መሆኑን የህግ ተቆጣጣሪዎች እየተከታተሉት ይገኛሉ። ጆናታን ፋልክ የተማሪ ፕሬስ ህግ ማዕከል ባልደረባ ናቸው። የተማሪ ጋዜጠኞች ለመዘገብ ከሞከሩት ተቃዋሚዎች ጋር በአንድ ላይ ሲሰባሰቡ ለሁሉም ሰው የሚጠቅም አይደለም። በጆርጅ ዋሽንግተን ዩኒቨርሲቲ ግቢ ውስጥ በተማሪና በፖሊስ መካከል የሚፈጠሩትን ግጭቶች ለወራት የተማሪ ጋዜጠኞች ዘግበውታል። ይህ ካምፕ በዋሽንግተን አካባቢ የሚገኙ ስምንት ትምህርት ቤቶች የጋራ ጥምረት ነው። በሚያዝያ አጋማሽ ላይ የመጀመሪያው ድንኳን ከተተከለ በኋላ ብዙ ጋዜጠኞች በስፍራው ተገኝተዋል። ኤዲ በንፎርድ የጆርጅ ታውን የዜና ድምፅ ዋና አዘጋጅ ናት። እናንተ ሰዎች ተዘጋጁ፣ አንድ ነገር እየተካሄደ ነው ብለው ነገሩን። እናም ከቀሪው የዜና ቡድን ጋር ተቀምጠን የዜና ሽፋን እቅድ አዘጋጀን። አንዳንድ የተማሪ ጋዜጠኞች የሚሰሯቸው ዘገባዎች ዓለም አቀፍ ትኩረትና እውቅና ከመሳባቸው እንዲሁም ዓለም አቀፍ ታሪኮች ከመሆናቸው በፊት እንደነበረው ሁሉ ስራቸውን እንደሚቀጥሉ ለአሜሪካ ድምጽ አስታውቋል። ለሮቢን ገስ ዘገባ አደን ገረመው ከዋሽንግተን ዲሲ። ቀጣዩ ዘገባችን ደግሞ ከአመጋገብ ጋር ይያያዛል። በአሜሪካ በሚሊዮኖች የሚቆጠሩ ሰዎች በህይወት ዘመናቸው በአንድ ወቅት ከአመጋገባቸው ጋር ለተያያዘ ከባድ የጤና ችግር ይጋለጣሉ። በኮቪድ-19 ወረርሽኝ ወቅትም የህክምና እርዳታ ያስፈለጋቸው ሰዎች ቁጥር ጨምሮ ነበር። ይሁን እንጂ ነጭ ባልሆኑ የህብረተሰብ ክፍሎች የሚከሰት ከአመጋገብ ጋር ተያያዥ የሆነ የጤና ችግር በቂ ትኩረት አይሰጠውም። የፒቢኤስ ኒውስ አወር ፕሮግራም ዘጋቢዋ አምና ናዋዝ ያጠናቀረችው ዘገባ እንደሚከተል ይቀር ቀርቧል። ሬ ብራውን በአመጋገቧ የተነሳ ለተከሰተ ሕመም መጋለጧን ለአመታት ከቤተሰቧ ደብቃን የኖረችው ማህበረሰባችን ውስጥ በአመጋገብ ምክንያት መታመም በጣም ነውር ተደርጎ ነው የሚታየው። አንድ ያጎቴ ልጅ እኛ ጥቁሮች እንዲህ አይነት ችግር የለብንም፣ የነጮች ችግር ነው፣ እኛ አበላልን እናውቃለን ሲል ሰምቸዋለሁ። ለማንኛውም ብዙ ሰዎች ከአመጋገብ ጋር የተያያዘ ህመም ሲባል ምንድን ነው የሚያስቡት? እንዴት ያለ ሰውስ ነው የሚታያቸው? ነጭ ሴት የምታያቸው ይመስለኛል። በእውነትም ብዙዎች እንደዚያ ነው የሚመስላቸው እኔም ሁሌ የምታይኝ ነጭ ሴት ነች። ወጣት ነጭ ሴት ናልጎና ፖዚቲቪቲ ፕራይድ የተባለ የአመጋገብ ባህሪ ጋር የተያያዘ የጤና ችግር ለደረሰባቸው ጥቁሮችና ሌሎች ማህበረሰቦች አባላት ድጋፍ የሚሰጥ ተቋም መስራች የሆኑት ግሎሪያ ሉካስም በብዙሀን መገናኛዎች ላይ በዜና ላይ የሚታዩት እነሱ ስለሆኑ ሳይሆን አይቀርም ይላሉ። ሚዲያ ላይ ሁልጊዜም የሚታዩት ቀጫጭን ወጣት ከመካከለኛ ወይም ከፍተኛ ገቢ መደብ የሆኑ ነጭ ሴቶች ናቸው። የሆነ ሆኖ ይህ ተጨባጩን እውነታ የሚያንጸባርቅ ነው ማለት አለመሆኑን ደግሞ የሮድ አይላንድ ዩኒቨርሲቲ ተመራማሪዋ ኬረን ጄኒንግስ ማቲስ ያስረዳሉ። በሕይወት ዘመናቸው ከአመጋገብ ጋር ተያያዥ ለሆነ ህመም የሚጋለጡ ሴቶችን ቁጥር ካየነው የሌሎቹ ሴቶች ቁጥር ከነጮቹ ሴቶች ቁጥር እኩል ነው ወይም ይበልጣል። ይህም ቢሆን ተጨባጩን ምስል አሳንሶ የሚያሳይ ሊሆንም ይችላል ምክንያቱም ሐኪሞች ነጭ ሴቶችን ሲመረምሩ እንደሚያደርጉት ሌሎች ሴቶችን ሲመረምሩ ስለ አመጋገብ ባህሪያቸው ላይጠይቋቸው ይችላሉና ነው የሚሉት የአእምሮ ሐኪም የሆኑት ዶክተር ኤሪካ ዚሪዛ ለምሳሌ ሐኪም ምርመራ አድርጎ ከአመጋገባቸው ጋር ተያይዞ ጤናቸው መታወኩን የሚያገኝላቸው ጥቁር ሴቶች ቁጥር ከነጮቹ ሴቶች ከ25 እስከ 40 ከመቶ በሚደርስ መጠን ያንሳል። እንዲያውም ሐኪሙ ታካሚው ነጭ ካልሆነች የጤና ችግሯ ከአመጋገቧ ጋር ተያያዥ ይሆን እንደሆን ብሎ ምርመራ ላያደርግላትም ይችላል። የ36 ዓመቷ ብራውን ከታዳጊነቷ ጀምራ በእንግሊዝኛ አኖሬክሲያ ና ሊሚያ በሚባሉት በአመጋገብ ባህሪ ምክንያት የሚከሰቱ አካላዊና አእምሮዊ ህመሞች ተጠቂ ሆና ቆይታለች ታክማው ግን አታውቅም የኢንሹራንስ ኩባንያዎች እሺ አይሉም በቃ ምግብ መብላት ነው አይላሉ ዶክተሮቹም አይሰሙሽም ምግብ ቢይ ነው የሚሉሽ ስለዚህ በጣም ከባድ ነው ጥቁር መሆኗ ይበልጡን ያከበደው መስላት ይሆን አዎ እንዲያውም ባለፈው ጥቅምት ወር አንድ ዶክተር ጋር ቀጠሮ ይዤ ሄጄ ነበር ከአመጋገብ ባህሪ ጋር የተያያዘ ችግር ብዙ ከባድ አይደለም አለኝ የገደለኝ እንደሆነስ ከባድ ይሆናል አልኩት ስለዚህ ለጥቁር አሜሪካውያን ትኩረት አይሰጡም በአመጋገብ ምክንያት የሚፈጠር የጤና ችግር ብዙ ሰው ለሞት ከሚዳርጉ አካላዊና አእምሮዊ ህመሞች መካከል አንዱ ሲሆን በየአመቱ በዚህ ህመም ከአስር ሺህ በላይ ሰዎች እንደሚሞቱ ይነገራል ትሬብራውንም ብራውንም ህመሟ በእሷና በፍቅር ጓደኛዋ ግንኙነት ላይ ትልቅ ጫና እንዳሳደረ ትናገራለች በጣም ከበድ አድርገን ተነጋገርንበት። አንድ ቀን ከእንቅልፍ ስነቃ ሞተሽ ባገኝሽ ብዬ እፈራለሁ። ያንን ኃላፊነት አችለውም፣ ይከብደኛል አለችኝ። እናምትሬ አብረው ከሚኖሩበት አፓርተማ ለቃ ወጣች። ለዶክትሬቷ የጀመረችውን ትምህርትም መተው ነበረባት። እንደኔ ከአመጋገብ ባህሪ ጋር ተያይዞ የሚከሰት ሕመም ባህሪ ቀይሮ ሌላ ሰው ነው የሚያደርገው። አንድ ሌላ ሰው መጥቶ አንችነትሽን ቢቆጣጠር ማለት ነው። ያ ሰው እየዋሸ እያሳሳተ አንችን ይቆጣጠርሻል፣ አይለቅሽም። ከቤተሰብሽ፣ ከጓደኛሽ፣ ከፍቅረኛሽ፣ ከስራሽ፣ ከትምህርት ቤትሽ ጋርም ያራርቃል። እንደዛ ነው የሚያደርገው። ለብዙዎች ሰዎች ሳይገናኙ የቆዩበት የዓለም አቀፉ ወረርሽኝ ጊዜ ከዛሬ ነገ ምን ይመጣ ይሆን የሚለው አለመረጋጋት የአመጋገብ ችግራቸውን አባብሷል ወይም እንደገና ቀስቅሶባቸዋል። ሳራ ሞሊና ኮቪድ-19 ወረርሽኝ በተከሰተበት ጊዜ ጎበዝ የ12ተኛ ክፍል ተማሪ ነበረች። ኮቪድ መጣና ሁሉ ነገር ተዘጋጋ። በቃ ሁሉ ሁሉ ነገር ከቁጥጥራችን ውጭ እንደሆነ ተሰማን። ለረጅም ጊዜ እንቅስቃሴ ተዘግቶ ቆየ። እንመረቅ ይሆናል፣ አይ አንመረቅም እንላለን፣ ወይም ደግሞ እንመረቃለን ግን ማህበራዊ ርቀት በጠበቀ መንገድ ይሆናል ይባላል። ከዚያ ደግሞ አይ ከያለንበት በኢንተርኔት በቪዲዮ ሊሆን ይችላል እንባባላለን። ወተን ያቃል እንቅስቃሴ ማድረግም አልቻልንም። እኔ ደግሞ እሱን በጣም ነበር የምፈልገው። ሞሊና ልትቆጣጠር የምትችለውን የቀራትን ነገር መቆጣጠሩን ተያያዘችው። ያም አመጋገቧ ነበር። ኮሌጅ ስትገባ፣ አኖሬክሲያ ወይም እወፍራለሁ በሚል ከመጠን ያለፈ ፍራቻ፣ የሰውነት ክብደት በአደገኛ ሁኔታ መመንመንን የሚያስከትለው ህመሟ መጥፎ ደረጃ ላይ ደርሷል እንደነበረ ትናገራለች። የ19ኛ ልደት በዓሌን ራሴን በማስራብ አሳለፍኩት። አኖሬክሲያ የልደት በዓሏን እንዴት እንዳበላሸባት ኢንዲያና ዴይሊ ስቱደንት በተባለው መጽሔት አምዷ ላይ በወጣው ጽሑፍ እንዲህ ስትል ትናገራለች። ኬኩ ተቆረሰ፣ ለእኔም ተሰጠኝ። የራሴ ልደት ኬክ ነዋ። ደግሞም ቤተሰቤ በሙሉ ይመለከተኝ ነበር። አንዴ የጎረስኩና እሪብ እያለቀስኩ በሙዝና በክሬም የተሰራ ኬክ ነው። አንድ ቁራጭ ነው ያስኩት። ለምን መብላት እንዳቃተኝ አላቅም። በዛ ጊዜ ነበር ሞሊና የህክምና እርዳታ እንደሚያስፈልጋት የገባት። ብስክሌት ነዳ ነበር። ሩጫም የእግር ጉዞም አደርግ ነበር። እግሮቼ በጣም እየተዳከሙ ስለሄዱ እሱን ሁሉ ማድረግ አቃተኝ። መኪና የነዳው ስጓዝ እጆችም እግሮችም በጣም ይንቀጠቀጣሉ። በየቦታው እየቆምኩ እያረፍኩ ነበር የሚሄደው መንዳት ያቅተኛል። ሐኪሞቿ ሆስፒታል ገብታ መታከም እንዳለባት ነገሯት። ነገር ግን በኮቪድ ወቅት ስለነበረ ቦታ አልነበረም። ሆስፒታሎች በሙሉ ሙሉ ነበሩ። የሄድንበትም ሆነ የደወልንበት ሆስፒታል በሙ ቦታ የለንም፣ መምጣት አትችሉም አሉን። መጨረሻም ሞሊና ባለፈው ክረምቱ ላይ በሆስፒታል ሕክምና ለማግኘት ቻለች። ይሁን እንጂ በወረርሽኙ ጊዜ የበሽታው ተጠቂዎች ቁጥር እየጨመረ ሆስፒታል ገብተው መታከም ያለባቸው ሕሙማን ቁጥር በእጥፍ አድጎ የነበረ ሲሆን ሕክምና የሚያስፈልጋቸው ሰዎች ቁጥር ካለው የተቋማት አቅም በላይ መሆኑን የአእምሮ ሐኪሟ ዶክተር ኤሪካ ዚራሳ ያስረዳሉ። አገልግሎቱን ለማዳረስ በቂ አቅምም ሆነ በቂ ባለሙያ ያለን አይመስለኝም። ከተለያዩ ማህበረሰቦች ለሚመጡ የአመጋገብ ችግር ታካሚዎች በተለይ የሚሰጠው ሕክምና ባህላቸውን ባገናዘበ መንገድ መሆን አለበት፣ ያን አገልግሎት ማግኘት አስቸጋሪ ነው። ከአመጋገብ ጋር ተያይዞ የሚከሰት የጤና ችግር ለተጋለጡ ነጮች ያልሆኑ የማህበረሰብ አባላት ድጋፍ የሚሰጠው ተቋም መስራቿ ግሎሪያ ሉካስ ሲያስረዱ ባለፉት አመታት ስለዚህ ጉዳይ ሐኪሞቹም የኔም ወላጆችም ግንዛቤው አልነበራቸውም። በተለይ የአይምሮ ህመም እንደ ነውር በሚታይበት ሁኔታ ስለዚህ ጉዳይ እያነሱ መወያየት ከባድ ነው። ውፍረት ደግሞ በጣም ይጠላል፣ ስለዚህ በዚህ ችግር ዙሪያ መነጋገርን አዳጋች ያደርገዋል። ግሎሪያ ራሷ ችግሩን እያነሳች መናገር ጀመረች። በኢንስታግራም ለሚከታተሏት 144 ሺህ ተከታዮቿ ከአመጋገብ ጋር ስለተያያዘ የጤና ችግርና የራስን አካላዊ ገጽታ ስለማክበር በየጊዜው ጽሑፍ ታወጣለች። የማህበራዊ መገናኛ ቤተሰብ መደጋገፉን ቢኖር የወረርሽኙ ጊዜ አስቸጋሪ እንደነበረ ግን ታስታውሳለች። ሚን ከአመጋገብ ጋር የሚመጣው የጤና ችግር እየተባባሰ ነው። ይሄ ህመም ደግሞ ሰዎች ብቻቸውን ተገልለው ሲኖሩ ይመቸዋል። በኮቪድ ወቅት ደግሞ ሁሉም ለየብቻው ተገልሎ ነበር። ግሎሪያ ሉካስ በህመሟ ጊዜ የህክምና እርዳታ ፍለጋ ወደ አንድ ውድ የሆነ የተመላላሽ ህክምና ተቋም ሄዳ ነበር። እዚህ ሐኪም ቤት ለመታከም የቻልኩት የነጻ ትምህርት እድል ስላገኘው ብቻ ነበር። ብዙ ሰዎች ጥቁሮችና ሌሎችም ማህበረሰቦች ወይም በአጠቃላይ ዝቅተኛ ገቢ ያላቸው ሰዎች ያለባቸውን ችግር አይረዱም። ህክምናው እጅግ በጣም ውድ ነው። ሄረን ጄኒንግ ማቴስ በተለያዩ ማህበረሰቦች ውስጥ ያለውን ከአመጋገብ ጋር የተያያዘ የጤና ችግር ጥናት አካሂዳበታለች። እንዲህ ስትል ታስረዳለች። በዚህ የሙያ መስክ የተሰማሩ ሰዎች አብዛኞቹ ነጭ ሴቶች ናቸው። በአመጋገብ ምክንያት ለሚከሰቱ ህመሞች የሚጋለጡ ነጮች ያልሆኑ ግለሰቦች ደግሞ ከዚያ ማህበረሰብ ጋር መቀላቀሉ ላይመቻቸው ይችላል። በአሁኑ ጊዜ ትሬብራውን ኑረዋን ለማስተካከል እየተጣጣረች ነው። አያቷን ከሁለት ወራት በኋላ ለመጀመሪያ ጊዜ ስልክ ደውላ አነጋገረቻቸው። በስንት ጊዜ ድምጿን ሰማሁ። ሃሌሉያ ኢየሱስ ተመስገን። ትሬ በቅርቡ በአንድ ግብረሰናይ ተቋም እርዳታ ሕክምና እንደምታገኝ ተስፋ እያደረገች ነው። ከቤተሰቤ ጋር አንድ ላይ ተቀምጬ መብላት እፈልጋለሁ። ለመጨረሻ ጊዜ ከቤተሰቤ ጋር ቁጭ ብዬ የበላሁት መቼ እንደሆነ ታውቂያለሽ? በ2009 ከ15 ዓመት በፊት ነው። አብሬያቸው መብላት እፈልጋለሁ። ይሄ ሕመም እያለብኝ ደግሞ እሱም ማድረግ አልችልም። የሐኪም እርዳታ ማግኘት አለብኝ። ትሬ ብራውን፣ እሷና ለዚህ ዘገባ ያነጋገርናቸው ብዙዎች ሌሎች ሴቶች በአመጋገብ የተነሳ ለጤና እክል የተጋለጡ ማህበረሰቦች አባላትን ብቻችሁን አይደላችሁም የሚል መልእክት ለማስተላለፍ እንደሚፈልጉ ገልጻልናለች። የተከበራችሁ አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። የዛሬ ዝግጅታችን እዚህ ላይ ተጠናቋል። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪኦኤ አማርኛ ፌስቡክ ገጽ ላይ በመግባት ለጋቢና ቪኦኤ እያላችሁ አዱስም እዛ ላይ ስልክ ቁጥራችሁን ብትተውልን መልሰን እንደውላለን። የደን ገረመው መሰናዶውን በመምራት ብርሃን ኃይሉ ስርጭቱን በማቀናበር አብረናችሁ ነበርን። ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን።